ከኢኮኖሚው ዓለም የ19 ዓመቷ ወጣት ሰውነት ከብቴ ትምህርቷን ከስድስተኛ ክፍል አቋርጣ ትዳር መስርታለች። ኑሯን በግብርና ስራ የምትመራው ሰውነት የአንድ ልጅናትም ናት። ቤተሰቧን ከምትደጉምበት የእርሻ ስራ ጎን ለጎን የንብ ማነብ ስራ ብትጀምርም ዘንድሮ ማር አልቆርጠችም። እነዚህ የረዱና ሁለት ሰጡና እኔ ደግሞ ሶስት ገዘውኝ አሁን ሁለቱ ወደ ሶስቱ አለ አምስት ነበሩ ሶስቶች አሉ አሁን ወደ ንግግር ቀፈው ሁለቶች አንደኛው በዚሁ ማለት ነው። ማር ዘንድሮ ጠጥቶት ነው እንጂ አይተነው ነበረ። እና ደግሞ እንዲለምዱ ብለን ብዙም አልጎዳናቸውም፣ ዝም ብለን ተውናቸው። ንብማ ከዚህ ወጣት ስለተመዘገቡ ነው። በነሱ ተነሳስቼ ነው ያንን ሁላ የገዛሁት የነበረ። በኢትዮጵያ በማር አምራችነቱ በሚታወቀው ጎጃም አካባቢ በጣና ምስሊ ቀበሌ ገበሬ ማህበር የሚኖረው ወለላው መሬ እንደ ሰውነት ሁሉ አዲስ የንብ አናቢ ነው። ባህላዊ ወደ ዘመናዊ ገልጭ ሁለት ሽግግር ቀፋል ከዚህኛው ይሻላል ወይ የሚጀው ብለን እንትን ነው የገባ ነው። ስራው ደና ነው። ዳመች ነገር ይሄ ነው። በጣም የተለየ ነገር ነው። አላማ ረስሚ የወራቱ ዘፊተ ስለገለበት ወራት አለፈበትኛ አሁን ገና ለሚመጣው ነው ይሰራን ብለን ያቀረን የወራት ችግር ነው። አበባዎች ቀሰም ቦታ ከተላለፈ ወደ ስለገለበት ነው ያ ማር ሊገኝ አልቻለም። የተለያየ ስነ ምህዳርና የእጽዋት ዝርያ ያላት ኢትዮጵያ ከፍተኛ ጥራትና መጠን ያለው ማርና ሰም የማምረት አቅም እንዳላት ይነገራል። ዘርፉ የዕድሜውን ያክል ለውጥ አላሳየም እየተባለ ይወቀስ እንጂ ከአስር ሚሊዮን በላይ ህብረ ንብ ወይም ቢ ኮሎኒ እንዳላትም ይገመታል። የኢትዮጵያ ንብ ሀብት ቦርድ ዋና ስራ አስኪያጅ የሆኑት አቶ ነጋሽ በቃና በአገሪቱ አንድ ነጥብ ስምንት ሚሊዮን የሚደርሱ ዜጎች በንብ ማነብ ስራ መሰማራታቸውን ይናገራሉ። በዚህ ዘርፍ በአሁኑ ወቅት እየተዳደሩ ያሉ የማህበረሰብ አባላት ወደ አንድ ነጥብ ስምንት ሚሊዮን አካባቢ ይገመታሉ። በአገሪቱ ውስጥ የማምረት እምቃቅማችን በማር ዘርፍ ከአምስት መቶ ሺህ ቶን ይገመታል። ሰም ዋክስ የምንለው ደግሞ ወደ ሀምሳ ሺህ ሜትሪክ ቶን ይገመታል። ከዚህ ውስጥ በአሁኑ ሰዓት ያለማ ነው ማር ወደ ሀምሳ አምስት ሺህ አካባቢ ቶን የሚገመት ሲሆን ሰሙ ደግሞ ወደ አምስት ሺህ አካባቢ ነው የሚገመተው። የኢትዮጵያ ግብርና ክፍለ ኢኮኖሚ አንድ አጥቀ ሆኖ ለዘመናት የቆየው የንማነብ ስራ በዋናነት አነስተኛ የእርሻ ማሳ ባላቸው ገበሬዎች ዘንድ ይዘወተራል። ላይቭስቶክ ሪሰርች ፎር ዴቨሎፕመንት የተሰኘው ተቋም ይፋ ያደረጋቸው ጥናቶች እንደሚጠቁሙት በመላ አገሪቱ ጠንካራ መሰረት ካለው የንማነብ ስራ የሚገኘው ገቢ የሚሆን ለአገሪቱ ኢኮኖሚ የሚያበረክተው አስተዋጽኦ እጅጉን አነስተኛ ነው። ሰውነት ከብቴና ወለላው ማሬ በሚኖርበት የደራ ወረዳ አስራ አምስት ሺህ ገበሬዎች ከእርሻ ስራ በተጓዳኝ የንብ ማነብ ስራ ያከናውናሉ። አቶ አለነ ሁናቸው በአማራ ክልል የምስራቅ ጎጃም ዞን በደራ ወረዳ የንብ ሀብት ባለሙያ ናቸው። ከኛ አካባቢ ጥምር ግብርና ስለሚጠቀሙበት ማለት ነው ከያዘው ከሚሰሩት ስራ በተጓዳኝ ነው እየሰሩት ያለ የንብ ሀብት ስራ ማለት ነው ከአስራ አምስት ሺህ በላይ ያለ ከኛ ከወረዳችን በአመት የሚመረተው እንደ ጥቅል ማለት ነው። በጣም በሚገኘው ሰዓት እስከ መቶ አምሳ ቶን እስከ መቶ አርባ እንቆርጣለን። ደግሞ እንደዚህ ብንትን ባልን ጊዜ ደግሞ ከመቶ በታችም እስከ ስድስት በመካከለኛ ጊዜ ደግሞ እስከ መቶ አስራ አራት እስከ መቶ ሀያ ባለው እንቆርጣለን። የኢትዮጵያ ንብ ሀብት ቦርድ ዋና ስራ አስኪያጅ የሆኑት አቶ ነጋሽ በቃና በኢትዮጵያ ከሚመረተው ማርም ይሁን ሰም ለገበያ የሚቀርበው እጅጉን አነስተኛ መሆኑን ይናገራሉ። የኢትዮጵያ ሕዝብ ማር በጣም ይወዳል እና ማር በጣም ይጠቀማል። እዚህ በጠጅም በመድኃኒትም ምግብነትም በጣም በርካታው መጠን አገር ውስጥ እንጠቀመዋለን ኤክስፖርት የምናረገው በአሁኑ ሰዓት ከምናመርተው ከአንድ ከመቶ ብዙ የዘለል አይደለም። ከስምንት መቶ ቶን እስከ አንድ ሺህ ቶን ነው በአሁኑ ሰዓት ኤክስፖርት እያደረግን ያለ ነው። በዚህ ዘርፍ የምናገኘው ገቢ በአሁኑ ሰዓት ሶስት ነጥብ አምስት ዶላር በኪሎ ሂሳብ ስለሆነ በዛው ማስላት ይቻላል። ሰሙ ደግሞ ከአምስት መቶ እስከ ስድስት መቶ ቶን ነው ኤክስፖርት የሚደረገው። እሱ እስከ አስር ዶላር ድረስ ያወጣል። ከስምንት እስከ አስር ዶላር ብለው መውሰድ ይቻላል። ከአምስት እስከ ስድስት ቶን ያለውን በኪሎ ከስምንት እስከ አስር ዶላር ማስላት ይቻላል። የምናገኘው ገቢ ማግኘት ከምንችለው ገቢ ግን እጅግ በጣም አናሳ ነው። የንብ አረባብ ባለሙያው አቶ ጥላሁን ገበይ ንቦች ለልማት በኢትዮጵያ የተሰኘ የግብረ ሰናይ ድርጅት መስራችና ኃላፊ ናቸው። ድርጅታቸው በንብ ማነብ ስራ ለተሰማሩ አነስተኛ ገበሬዎች በማርና ሰም አመራረትና ግብይት ላይ ስልጠና ይሰጣል። ንቦቻቸውን በባህላዊ ቀፎ ከሚጠቀሙ ይልቁን በተሻለ ቀፎ ሞዲፋይ እያደረገ ነው። ቴክኖሎጂ አለ፣ በገበሬዎች አቅም ሊሰራ የሚችል ያንን ስልጠና ሊያገኙ የሚችሉበት መንገድ እናመሳልሳለን። ገበሬውን እናስተምራለን፣ ድጋፍም እናደርጋለን፣ ግብአትም እናቀርብላቸዋለን። የተወሰኑ ግብአቶች ማራቸውን በተሻለ መልኩ ስታንዳርዱን ጠብቆ ሊመረት እንዲችል ከአመራረቱ ጀምሮ እናሳያቸዋለን። ከተመረተ በኋላም ደግሞ ቤቱ ተሰርቶላቸው አስፈላጊ ማቴሪያሎች ተሟልቶ ፕሮሴስ አድርገው ወደ ተሻለ ገበያ ሊያቀርቡ የሚችሉበትን መንገድ እና ወጣቶቹ ተጠቃሚ ሆኑ የሚችሉበትን መንገድ እናመቻቻለን። በደራ ወረዳ የአቶ ጥላሁን ገበይ ንብለ ልማት በኢትዮጵያ ዘመናዊ የንብ ቀፎዎችን ለሀያ ወጣቶች አቅርቧል። የወረዳው የንብ ሀብት ባለሙያ አቶ አለነሁናቸው ከነባሩ የንብ ቀፎ ይልቅ የተሻሻሉት የተሻለ ምርት ለማግኘት እንደሚያግዙ ይናገራሉ። ከባህላዊ ቀፎ ወደ ሽግግርና ወደ ዘመናዊ ቀፎ የሚዛወርበት ምክንያት ማለት ነው። ዋናው ዓላማው ከነበረው ምርት ምርቱን ለመጨመር ነው። ሁለተኛም ለቁጥጥር ለማናጅመንት ስርዓት ወደ ቶፕባር ቀፎና ወደ ፍሬም ቀፎ በምናደርግበት ሰዓት በቀላሉ ንጹህ ማርም ማምረት ይቻላል። እኛን ምንድን ነው የምናደርገው? ለምሳሌ ከዚህ ላ መጀመሪያ ይሄ አዲስ ቴክኖሎጂ እንደመሆኑ መጠን ማለት ነው ጥሩ የንብ ተጠቃሚ የሆኑ አርሶአደሮችን ወይም ሞዴል አርሶ አደሮችን የምንላቸውን በመጀመሪያ ጊዜ እነሱን ነው በመምረጥ ለእነሱ የተወሰነ ስልጠና በመስጠት ያለውን ጠቀሜታ በማስረዳት ከእነሱ ላይ የተወሰነ ስራ ሰርተን ያን የሰራ ነውን ስራ ከዛ በኋላ ሌሎች አርሶ አደሮች በገበሬ በዓልና በየ ኮንፈረንሱ የውንትን እንዲሉት የልምድ ልውውጥ እንዲያደርጉ እናደርጋለን። አሁን እያደረግነው ያለነው ምንድን ነው ከስራ እድል ፈጠራ ማኳያ ወጣቶችን በመምረጥ እነሱን ነው አሁን ያን ጥቅሙን ስላዩት ከሌሎች አርሶ አደሮች ላይ የተሻለ ምርትም እንደሚመረት የሆንትኑ ግንዛቤ ስላላቸው በዛ አግባብ ነው እየሄዱት ያሉት። ለበርካታ ሺህ ዓመታት ሲተገበር የቆየው የኢትዮጵያ ባህላዊ የንብ ማነብ ስራ የተሻለ የደን ይዞታ ባላቸው የደቡብና ደቡብ ምዕራብ የሀገሪቱ ክፍሎች የተለመደ ነው። በመኖሪያ ቤቶች ጓሮ በተንጠለጠሉ የንብ ቀፎዎች የሚካሄደው ሌላኛው የማነብ ስራ ግን በሁሉም የአገሪቱ ክፍሎች የተለመደ ነው። የንብ አርቢያ ቀፎዎችና የማር መቁረጫ ቁሳቁሶች እንደ አካባቢው ባህል የተለያዩ ቢሆኑም ኋላ ቀርነታቸው ግን ያመሳስላቸዋል። አቶ ነጋሽ በቃና ዘርፉ ኋላ ቀር ቢሆንም ስራ አጥነትን ለመቀነስና የምግብ ዋስትናን ለማረጋገጥ ላቅ ያለ ሚና ሊጫወት ይችላል የሚል እምነት አለ አላቸው። ዘርፉ ስራ አጥነትን ከመቀነስ አንጻርና የምግብ ዋስትናን ከማረጋገጥ አንጻር በጣም ሰፊ አቅም ነው ያለው። አንደኛ አገሪቱ በጣም ምቹ የሆነ አግሮ ኢኮሎጂ አላት። ከበረሃ እስከ ደጋው ድረስ ንብ ማንባት ማር ማምረት ይቻላል። ሁለተኛ አነስተኛ ሆነ እውቀት ነው የሚፈልገው። ወጣቱም፣ ሴቱም፣ ሽማግሌውም ጎልማሳውም ሁሉም ሊያመርተው ይችላል። ሶስተኛ አነስተኛ ካፒታልም ጭምር ነው የሚፈልገው። ከመሬትም አንጻር በአነስተኛ መሬት አንዳንዴ እንዳውም ከጥቅም ውጭ በሆኑ መሬቶች፣ ሌላ ምርት በማይሰጡ አካባቢዎች ንቦችን አስቀምጠን ግን ምርት መሰብሰብ እንችላለን እና ከዚህ ከዚህ አንጻር የሀገሪቱን ኢኮኖሚ ከመደገፍ ና ስራ አጥነት ከመቀነስ እንዲሁም ደግሞ ምግብ ዋስትና ከማረጋገጥ አንጻር ያለው ሚና እጅግ በጣም ትልቅ ነው ብሎ መውሰድ ይቻላል። በኢትዮጵያ ከሚገኙ ህብረ ንቦች ዘጠና ሰባት በመቶ አሁንም በባህላዊ ቀፎ ውስጥ የሚገኙ ናቸው። ለንቦችም ይሁን ለማርና ሰም አመራረት አመቺ የሚባሉ የንብ ቀፎዎች በአገሪቱ ቢገኙም ለአብዛኛው ንብ አናቢ አልተዳረሱም። ዘመናዊዎቹ የንብ ቀፎዎች ውድ ከመሆናቸው በላይ በገጠራማው የአገሪቱ ክፍል የሚገኘው ገበሬ ስለ መኖራቸው ጭምር ግንዛቤ የለውም። አቶ ጥላሁን ገበይ ዘመናዊዎቹ የንብ ቀፎዎች ንቦችን ከሞት ለመታደግ ጭምር ጠቀሜታ እንዳላቸው ያስረዳሉ። ከቀድሞው የሚለየው ቶባር ቀፎ ወይም ደግሞ የሽግግር ቀፎ ወይም ደግሞ የርብራብ ቀፎ ይሉታል። ይሄ ቀፎ እርግጥ ላቲን አሜሪካ ውስጥ በአስራ ዘጠኝ ስልሳዎች ውስጥ ኢንቬንት የተደረገ ነው ቴክኖሎጂ ነው። ዘመናዊ ቀፎን የሚባለው የፍሬም ሀይል ወይም የዩሮፒያን ሀይል የሚባለውን አፈወርድ ለማቀርቡ ሰዎች ዲዛይን ተደርጎ የተሰራ ቀፎ ነው እና አሁን እኛ ደግሞ ወደኛ ሀገር ገብቷል። ወደኛ ሲገባ ደግሞ በጣም ሞድካ አድርገን በራሳችን ሲዌሽን ሪዲዛይን አድርገን እየተጠቀምንበት ነው። እና ከባህላዊ ቀፎ ጋር እንትን የሚለው አንደኛ ምርታማ ነው። ሁለተኛ ደግሞ ሙብል ነው፣ ተንቀሳቃሽ ነው። እንጀራው የባህላዊ ቀፎ ላይ እንጀራው ከራሱ ከቀፎ ላይ ነው የሚሰራው። እዚህ በቶባር ቀፎ ላይ ግን ከባሯ ላይ ወይም ደግሞ ከጣውላዋ ላይ ስለሚሰራ ተንቀሳቀስ ከቀፎ ጋር ግንኙነት የለውም። በዛም ምክንያት ማንቀሳቀስ ትችላለህ እና ያ ነው ትልቁ አድቫንቴጅ። ሞቤብል በመሆኑ ወይም ተንቀሳቃሽ እንጀራ በመሆኑ አንደኛ የበሰለውን ማር ካልበሰለው ማር ለይተህ መቁረጥ ትችላለህ። ሁለተኛ ደግሞ ንቦችን ስለማትጎዳ በዛ ወቅት ያለውን ፕሮዳክሽን አስፔክት አታደርገው። ምክንያቱም ባህላዊ ቀፎ ላይ በጣም ብዙ ንቦች ነው የሚሞቱት፣ ምርቶች በሚመረጥበት ሰዓት እኔም እራሴ ንቦች ያሉኝ በርብራብ ቀፎ እስከ ሰላሳ ሁለት እና እስከ አርባ ኪሎ ግራም ማር አምርቻ ያለሁኝ። ሌላ ቦታም እንደዚሁ ገበሬዎች እስከ ሰላሳ ኪሎ ግራም ማር እንዳመረቱ ገበሬዎች እየነገሩኝ ነው። ከባህላዊ ቀፎ ጋር ስታዋድረው ግን ባህላዊ ብዙ ጊዜም ላታመርት ይችላለህ። ስታመርት ደግሞ አምስት ኪሎ ግራም ስድስት ኪሎ ግራም ማክሲማም እስከ አስር ኪሎ ግራም አንዳንዴ ወቅቱ ሲሻሻል የሚገኝበት ሁኔታ አለ እና ልዩነቱ ይ ነው። ከጎርጎሮ ሳዩ ሺ ዘጠኝ መቶ ዘጠና ዘጠኝ አመተ ምረት ጀምሮ የህብረ ንብ መቀነስ መላው ዓለምን ያሳሰበ ክስተት ነው። ክስተቱ በሰሜንና ደቡብ አሜሪካ፣ አውሮጳና ህንድ እጅጉን አሳሳቢ ከሆነ ደረጃ ላይ እንደሚገኝ ከሁለት ዓመት በፊት የበርክሌ ዩኒቨርሲቲ ይፋ ያደረገው ጥናታዊ ጽሑፍ ጠቁሟል። ኢትዮጵያ ለአሁኑ ይህ አደጋ የገጠማት አይመስልም። ይሁንና አለ የሚባለው እምቅ ሀብት የተሻለ ጠቀሜታ መስጠት የሚችለው አራት ዋነኛ ጉዳዮች መፍትሔ ሲያገኙ መሆኑን የኢትዮጵያ ንብ ሀብት ቦርድ ዋና ስራ አስኪያጅ የሆኑት አቶ ነጋሽ በቃና ይናገራሉ። በመጀመሪያው ነገር አብዛኛው ቅድም ያልነው አንድ ነጥብ ስምንት ሚሊዮን አምራች ስሞል ሆልደር የምንለው ወይም በአነስተኛ ደረጃ የሚያመርት ነው። ባህላዊ በሆነ መንገድ የሚያመርት ነው። ስለዚህ ከአንድ የንብ ቀፎ በአመት በአማካይ እያገኘ ያለው ሰባት ኪሎ ግራም ማር ነው ግን ይህንን ማዘመን ብንችል በዘመናዊ መንገድ ቢመረት ወይ ደግሞ እንዲያመርት ብናስችለው ሰማኒያ ኪሎ ግራም ማር ማግኘት ይችላል ከአንድ የንብቀፎ በአመት ማለት ነው። ስለዚህ ትልቁ ማነቆ የእውቀትና ክህሎት ችግር ነው። ንብ አናቢው ወይም አምራቹ በባህላዊ ዘዴ ውስጥ ያለ መሆኑ ነው ትልቁ ቁልፍ ችግር። ስለዚህ ቁጥር አንድ የነህ አናቢዎች እውቀትና ክህሎት መለወጥ አለብን። አንዱ ነው። ሁለተኛው ያው ስልጠና፣ እውቀት ብቻ ትርጉም ስለሌለው በዘመናዊ በሆነ መንገድ ለማምረት የሚያስችሉት ቁሳቁሶች ማግኘት አለበት ወይም ያን ለማግኘት ለመግዛት የሚያስችለው ገንዘብ ሊያገኝ የሚችልበት ሁኔታ መፍጠር ይኖርብናል። ሶስተኛው የገበያ ሰንሰለቱ ማሻሻል ነው። በአሁኑ ሰዓት አምሳ አምስት ሺህ ቶን ያህል እያመረትን ፎርማል ኤክስፖርት የምናደርገው አንድ ሺህ ቶን እንኳን የረገጠ አይደለም እና ያ ሁሉ አገር ውስጥ እየተጠቀመው ብቻ ስለሆነም አይደለም ኢንፎርማል በሆነው መልክ አገሪቱ በደንብ ሊጠቀመት በማችል መልክ በተለያየ መልክ በቦርደር አካባቢ በስፋት ስለሚወጣም ጭምር ነው። ስለዚህ የገበያ ሰንሰለቱም ችግር ያለበት ስለሆነ ያንን ጭምር ማስተካከል ያስፈልጋል። በአራተኛ ደረጃ ኢንፍራስትራክቸሩ ጋም ክፍተቶች አሉ። አድማጮች፣ የዛሬው የኢኮኖሚው ዓለም መሰናዶ ተጠናቀቀ። ሸቴ በቀለ ነበርኩ። ጤና ይስጥልኝ።